You're with SBS Radio. Find more great stories in your language at sbs.com.au. This is the SBS Radio podcast. This is the Safara Memrea Marija, Australia, Annonar, Hunatu Chinna, Tarikoch, SBS, Amarinya. ታዳጊ ወጣቶች ከመቼውም ጊዜ በበለጠ ከቴክኖሎጂ ጋር ያላቸው ግንኙነት እየጨመረ መጥቷል። ለደህንነታቸው ጥበቃ ለማድረግ የወላጆች ድጋፍ ጠቃሚ ነው። ልጆቹ የኦንላይን አዎንታዊ ተሞክሮ እንዲኖራቸው ምን ማድረግ ይችላሉ? ቴክኖሎጂ አያሌ ውጣ ውረዶች ያሉት በመሆኑ የኤሌክትሮኒክ ደህንነት ኮሚሽነር ጁሊ ኢንማን ግራንት ለአሉታዊ ተሞክሮ መጋለጥ እንደሚገጥም ሲገልጡ ከአምስት አንድ ወጣት አውስትራሊያውያን የኦንላይን አሉታዊ ተሞክሮ አሏቸው። መጠነ ስፋቱም ከሳይበር ጉንተላ እስከ ጸያፍ ምስልን ያቀፈ ጥላቻና ክፋት በኦንላይን ይገጥማል ብለዋል። ወሲባዊ ምስልን የያዙ ፎቶግራፎች ያለ ሌላኛው ወገን ፈቃድ ማሰራጨት አንዱ በኦንላይን የሚፈጸም ስሜት ጎጂ ተግባር ነው። ወላጆች ልጆቻቸው ከማያውቋቸው ሰዎች ጋር በኦንላይን ይገናኙ ይሆናል የሚል ስጋት አላቸው። የልጆች የእርዳታ መስመር አማካሪ ቤሊንዳ ቢሞንት የሳይበር ጉንታላ ብርቱ ጉዳይ መሆኑን አንስተው ልጆች አሉታዊ የሆነ የኦንላይን ተሞክሮ ሊገጥማቸው ስለሚችል ወላጆች በቅድሚያ ሊያደርጉ የሚገባቸው ነገር ቢኖር ያ ከመሆኑ በፊት ከልጆቻቸው ጋር ግልጽ ውይይት ማድረግና ሁሌም ከጎናቸው ያሉ መሆኑን ሊያሳውቋቸው እንደሚገባ ሲያሳስቡ ከልጆ ጋር ይነጋገሩ። ንግግሮን ሳያቋርጡ ይቀጥሉ። ግንኙነቶን ይገንቡ። እንዲያ ካደረጉ ችግር ሲገጥማቸው ወይም ማለት የሚሹት ነገር ሲኖር ግልጽ ሆነው ያጋሮታል። ግንኙነቶን ሲገነቡ እምነት ካሳደሩ ችግር ሲገጥማቸው ወደ እርስዎ ይመጣሉና ይላሉ። በሊንዳ ቢሞንት እንደ ወላጅነታቸው ልጆቻቸውን ከማኅበራዊ ሚዲያና ኦንላይን ጨዋታዎች ቢያግዱ ደስ ይላቸዋል። ይሁንና ያ መፍትሔ እንዳልሆነ ያምናሉ። የብልህ ልጅ ዋና ዳይሬክተር ጄን ፍሬንች በበኩላቸው ከልጆች ጋር በግልጽ መነጋገርና የማኅበራዊ ሚዲያ፣ ሞባይል ስልክና አይፓድ የመሳሰሉ የቴክኖሎጂ ውጤቶች ላይ እንደምን መጠቀም እንደሚገባቸው መስመር ማስመር ይገባል ባይ ናቸው። ለምሳሌ ወደ መኝታ ክፍል ኮምፒውተር፣ ሞባይልና አይፓድ የመሳሰሉ ቁሳቁሶችን ይዘው እንዳይገቡ ማድረግ አንዱ የቤት ውስጥ ሕግ ሊሆን እንደሚገባ ይመክራሉ። ሌላው ልጆች የሚጫወቷቸውንና የሚጭኗቸውን አፕ እንዴት እንደሚሠራ ማዋቅም ጠቃሚ እንደሆነ ይመክራሉ። ይህ ሁሉ ጥንቃቄ ተደርጎም ልጆች የኦንላይን ችግር ሊገጥማቸው እንደሚችል ያሳስባሉ። ጁሊ ኢንማን ግራንት ልጆቹ የሳይበር ጉንተላ ከገጠማቸው የኢሴፍቲ ኮሚሽነር ድረገጽን ኢሴፍቲ ዳት ጋቭ ዶት ኤዩ በመጎብኘት ሪፖርት ማድረግ እንደሚችሉ ሲያሳስቡ፣ በዓለም ላይ ካሉ መንግሥታት ውስጥ ለወጣት አውስትራሊያውያን ብርቱ የሳይበር ጉንተላ ሲደርስባቸው ቅሬታቸውን ሪፖርት የሚያደርጉበት ድንጋጌ የደነገገ መንግሥት ቢኖር እኛ ብቻ ነን። የሳይበር ጉንተላው ከማኅበራዊ ገጹ ላይ ካልወረደ ሪፖርት ሊያደርጉ ይችላሉ። ወደ እኛ ሪፖርት ሊያደርጉ ወደ እኛ ሊመጡ ይችላሉ። እኛም በወጣቱ ግለሰብ ስም ስሜት ጎጂ የሆነውን ጉንተላ ከማኅበራዊ ሚዲያው እንዲወርድ እናደርጋለን። አንድ ሺህ ሁለት መቶ ወጣት አውስትራሊያውያንን በዚያ መልኩ የረዳን ሲሆን የስኬት መጠናችንም መቶ ፐርሰንት ነው በማለት ወላጆች እርዳታ እንደምን ሊያገኙ እንደሚችሉ ያመላክተዋል። የኢሴፍቲ ኮሚሽነር ድረገጽ ኢሴፍቲ ዶት ኦርግ ዶት ኤዩ የሳይበር ጉንተላ ሲገጥም ሪፖርት ለማድረግ ብቻም ሳይሆን ከልጆ ጋር እንደምን ግልጾ ነው መናገር እንደሚችሉ ጠቋሚ ሀሳቦችም ሰፍረውበታል። በ17 የተለያዩ ቋንቋዎች የተዘጋጀውን ሳይበር ፓረንት አፕ ዳውንሎድ ማድረግ ይችላሉ። የኦንላይን ደህንነትን የተመለከተ ዘ ሃንቲንግ የኦንላይን ደህንነትን የተመለከተ ሃንቲንግ በሚል መጠሪያ የተዘጋጀ ተካታይ ቴሌቪዥን ድራማ በኤስፔስ ተዘጋጅቶ ይገኛል። ታዳጊ ወጣቶችን በፍቅር ግንኙነት በኩል የሚገጥሟቸውን ውስብስብ ተግዳሮቶች ያንጸባርቃል። ድራማው ከሐሙስ ኦገስት አንድ በአውስትሬሊያ ሰዓት አቆጣጠር ከምሽቱ ስምንት ሰዓት ተኩል ጀምሮ ለሕዝብ ይቀርባል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር